የትግራይ ብሔራዊ ክልላዊ መንግስት ምክር ቤት የስድስት ካቢኔ አባላትን ሹመት ዛሬ አጽድቋል። ሪፖርተራችን ግርማይ ገብሩ የሚከተለውን ከመቀለ ዘግቧል። የትግራይ ክልል ምክር ቤት ዛሬ ባካሄደው አስቸኳይ ጉባኤ በክልሉ ርዕሰ መስተዳድር በአቶ አባይ ወልዱ ዛሬ ጠዋት የቀረበለትን ሹመት አጽድቋል። ምክር ቤቱ የስድስት የቢሮ ኃላፊዎች የክልሉ የከፍተኛ ፍርድ ቤት ፕሬዚዳንትና ምክትል ፕሬዚዳንት እንዲሁም የክልሉ ዋና ኦዲተር ኮሚሽነርን ሹመት በሙሉ ድምፅ አጽድቋል። አቶ አባይ ወልዱ ሹመቱ በክልሉ በቅርቡ በየደረጃው በተካሄደው ጥልቅ የመታደስ ንቅናቄ መሰረት ተደርጎ የቀረበ መሆኑን ተናግረዋል። የምሁራንን ተሳትፎ ለማጎልበት ታሳቢ የተደረገ ስለመሆኑ ርዕሰ መስተዳድሩ አቶ አባይ ወልዱ በንግግራቸው ወቅት ጠቅሷል። ስድስት አዲስ የተሾሙት የቢሮ ኃላፊዎች ዶክተር ኢንጂነር ገብረ መስቀል ካህሳይ የትምህርት ቢሮ ኃላፊ፣ ዶክተር አትንኩት መዝገበ የግብርናና ገጠር ልማት ቢሮ አንድ ዘርፍ ኃላፊ ዶክተር ተስፋ ሚካኤል ገብረ ዮሐንስ የውሃ ሀብት ቢሮ ኃላፊ፣ ዶክተር አብርሃ ኪሮስ የሳይንስና ቴክኖሎጂ ቢሮ ኃላፊ፣ ዶክተር የትም ወርቅ ገብረ መስቀል የሴቶች ጉዳይ ቢሮ ኃላፊ፣ ዶክተር ሙልጌታ ሐዱሽ የቴክኒክና ሙያ ቢሮ ኃላፊ ናቸው። በተጨማሪም ዶክተር ፋና ሐጎስ ለክልሉ ከፍተኛ ፍርድ ቤት ፕሬዝዳንት፣ እንዲሁም አቶ አማኑኤል አሰፋ የክልሉ ከፍተኛ ፍርድ ቤት ምክትል ፕሬዝዳንት ሆነው ተሽመዋል። ለአሜሪካ ድምፅ ግርማይ ገብሩ ከመቀለ።